ከዓለም ባንክና ከኢትዮጵያ መንግሥት በተገኘ አምስት መቶ ሀምሳ ሚሊዮን ዶላር ሰማንያ ሶስት ከተሞች በልማታዊ ሴፍቲኔት ተጠቃሚ ሆኑበታል የተባለ ፕሮጀክት ይፋ ሆነ። ምክትል ጠቅላይ ሚኒስትር ደመቀ መኮንን ዛሬ በደሴ ከተማ በይፋ ባስ ጀመሩት ሁለተኛው የከተሞች ልማታዊ ሴፍቲኔት ፕሮጀክት ስምንት መቶ ሺህ የሚደርሱ የህብረተሰብ ክፍሎች ተጠቃሚ ሆኑበታል ተብሏል። መስፍን አራጌ ዝርዝር ዘገባ አለው። በከተሞች ውስጥ ያለውን ድህነት በመቀነስ የስራ ፈጣሪነትን ማሳደግ፣ በምግብ ለስራ ፕሮግራም የአካባቢንና የተፈጥሮ ሀብትን መንከባከብ፣ ረዳት የሌላቸውን አቅመ ደካሞች፣ የአካል ጉዳተኞችንና የእድሜ ባለጸጎችን በቀጥታ በመደገፍ ማህበራዊ ዋስትናን ማረጋገጥ የፕሮጀክቱ ዓላማ እንደሆነ ተብራርቷል። በዚሁ መሰረት ላለፉት አራት ዓመታት በተካሄደው አንደኛው ምዕራፍ የከተሞች ልማታዊ ሴፍቲነት ፕሮጀክት ከስድስት መቶ ሺህ በላይ ሰዎችን ተጠቃሚ ማድረግ እንደተቻለ ለሁለት ቀናት በዘለቀው ፕሮግራም ላይ ተገልጿል። ለዚህም ከዓለም ባንክና ከመንግስት አራት 150 ሚሊዮን ብር ወጪ መደረጉ ተጠቅሷል። ፕሮጀክቱ አድማሱን አስፍቶ ሁለተኛው ምዕራፍ በምክትል ጠቅላይ ሚኒስትር ደመቀ መኮንን ይፋ ሆኗል። ዛሬ ያለፉት አራት ዓመታት በ11 ከተሞች የተካሄደው እንቅስቃሴ ብዙ ልምዶች ተገቢተውበታል። አሁን ከ11 ወደ 83 72 ከተሞችን አካቶ ዛሬ ይፋያ እየሆነ ያለው ፕሮግራም ደግሞ ትልቅ እርምጃ ነው። የድሃ ድሃ ዜጎችን መፍቀድ ከምንም በላይ ምን ያህል የሚያረካና ከልቦና ጋር የሚያስታርቅ የዜግነትን ራእይ በተስፋ የሚያስታጥቅ ሁነኛ የልማት መንገድ እንደሆነ ያመለክታል። ይፋ የሆነ ሁለተኛው ፕሮጀክት 500 ሚሊዮን ዶላር የተመደበለት ሲሆን 400 ሚሊዮኑ በዓለም ባንክ ቀሪው በኢትዮጵያ መንግስት እንደሚሸፈን ታውቋል። የተጠቃሚዎቹም ቁጥር ወደ 800 ሺህ ይጠጋል ተብሏል። ከመጀመሪያው ምዕራፍ ተሞክሮችን በመውሰድ ተጨማሪ የአገልግሎት ዘርፎች መታከላቸውን የከተሞች ስራ እድል ፈጠራና ምግብ ዋስትና ኤጀንሲ ዋና ዳይሬክተር ገብረ መስቀል ጫላ ለጋዜጠኞች በሰጡት ማብራሪያ ጠቅሰዋል። በተለይ ዘላቂ የኑሮ ማሻሻያ ፕሮግራም የሚገቡ ተጠቃሚዎች ቀደም ሲል ይሰጣቸው የነበረው ድጋፍ 500 ዶላር ነበረ። አሁን ግን እያንዳንዱ ተጠቃሚ ስድስት መቶ ዶላር ከፍ እንድል ና ተደረገው ይሄ አንዱ ከግምገማው ተነስቶ የተለየ ውጤት ያመጣበትም ሁለተኛው የስራ እድል ፈጠራ ጋር እንደተሳሰረ የማድረግ ስራ ነው። ይህም ወጣቶች በተለይ ከ12ተኛ ክፍል በታች ወይም ከቀድሞ 12ተኛ ክፍል በታች ወይም ከ10ኛ ክፍል በታች ያቋርጡ ወጣቶች ከግሉ ኩባንያዎች ጋር የኪስ ገንዘብ እየተከፈላቸው የስራ ልምምድ እንዲያደርጉና የተሻለ አፈጻጸም ካላቸው ደግሞ የቀጣይ ስራ ትስስር እንዲፈጠርላቸው ለማድረግ የሚያስችል አዲስ ኮምፖነንት ነው። በዛ በምንለማመዱበት ኩባንያ የስራ እድል ባይፈጠር እንኳን የሶስት ወር የስራ ፍለጋ ጊዜ ይሰጣቸዋል። የኪስ ገንዘብ እየተከፈላቸው ማለት ነው በዓለም ዙሪያ የተመሰረተው የኮቪድ-19 ወረርሽኝ ፕሮጀክቱ የአስቸኳይ ጊዜ ድጋፍን መሰረት አድርጎ እንዲንቀሳቀስም አድርጓል። ኮቪድ ፕሮጀክቱን እየተገበርን ባለንበት ጊዜ የመጣና ሶስት ወሩ ያህል ተጠቃሚዎች ስራ ሳይሰሩ ገንዘብ እንዲከፈላቸው ያደረገ ክፉ ወረርሽኝ ስለሆነ ከዚህ ተምረን የአስቸኳይ ጊዜ የተጠቃሚዎች ድጋፍ ማድረግ የሚያስችል ዜሮ ዶላር ፕሮጀክት የሚባል ኮምፖነንትም አለው ፕሮጀክት በሁለተኛው ፕሮጀክት አዲስ ትኩረት ከሚሰጣቸው ውስጥ የስደተኞች ጉዳይ አንዱ ነው። ስደተኞች ባሉባቸው አካባቢዎች ሰላሳ በመቶ ስደተኞችን ለማቋቋም ሰባ በመቶ ደግሞ የከተማውን ነዋሪ ተጠቃሚ ለማድረግ እንደሚሰራ የዳይሬክተሩ ማብራሪያ ያመለክታል። በርካታ ስራ አጦች የኢኮኖሚ ደረጃቸው ዝቅተኛና የሌሎችን እገዛ የሚሹ ብዙዎች ባሉባት ሀገር ሰላሳ በመቶ ስደተኞችን ለማቋቋም ውሳኔ ላይ መድረስ ምን ያህል አዋጭ ነው የሚል ጥያቄ ከጋዜጠኞች ለዳይሬክተሩ ቀርቦላቸው ነበር። ስደተኞቹን በተወሰነ ሬሽዮ ከኮሚኒቲው ጋር ብናቀላቅለው የስደተኞችን ቁጥር እየቀነስን በስደተኞችና ደግሞ ከአካባቢ ነዋሪዎች ጋር ያለውን ደግሞ ኢንቴግሬሽን የተሳለጠ እንዲሆን እያደረግን እንሄዳለን። ሁል ጊዜ ስደተኞች ፓስፖርት እያወጡ ሀገራችን መሸጋገሪያ ከሚያደርጉ እዚህ ደግሞ በዚህ ፕሮጀክት ታቅፎ ሀገራችንንም መዳረሻ ቢያደርጉ ሀገራችን የበለጠ ምርታማ ትሆናለች። ወጪውን የሚሸፍነው በተባበሩት መንግስታት የስደተኞች ኮሚሽንና የኢትዮጵያ መንግስት በጉዳዩ ላይ መግባባት የደረሱበት እንደሆነ ጠቁመው ይህም በስደተኞቹና ኢትዮጵያኑ መካከል ያለውን መስተጋበር ያሻሽላል ብለዋል። ባለፉት አራት ዓመታት ለተመዘገቡ ስኬቶች ምስጋና የለገሱት በዓለም ባንክ የሱዳን፣ ደቡብ ሱዳን፣ ኤርትሪያና ኢትዮጵያ ዳይሬክተር ኦስማን ዲዮን ለመጪዎቹ ዓመታት የታቀደው ፕሮጀክት እውን የሚሆነው ቅንጅታዊ ስራ ሲኖር ነው ብለዋል። በመጀመሪያው ምዕራፍ በፕሮጀክቱ የተሻለ አፈጻጸም ካስመዘገቡ አስራ አንድ ከተሞች ግንባር ቀደሟ ደሴ እንደሆነች በመድረኩ ላይ ተዘክሯል። በተለይ ተራራማ ቦታዎችን አልምቶ አረንጓዴ በማድረግና የአፈር መሸርሸርን በመካ ከተማዋ በፕሮጀክቱ ካስመዘገበችው ስኬት በላይ ለኢትዮጵያውያን ትምህርት የሚሆን ቁም ነገር በውስጧ መያዟን የመሰከሩት ደግሞ የአማራ ክልል ርዕሰ መስተዳደር ተመስገን ጥሩነህ ናቸው። እዚህ ስንገናኝ ወደ አእምሮዬ ደጋግሞ የሚመጣው ሀሳብ አለ። ለኢትዮጵያ የሚጠቅማት ደሴነት ነው የሚል ሀሳብ ሁሉን እንዳመሩ፣ ሁሉን እንዳፈጣጠሩ፣ ሁሉን እንደግሩ ተቀብሎ መኖር ደሴነት አንዱ ሌላውን ሳይጎረብቱ नूर आंदूर आप और आप, तलाल मेल የክልል ርዕሳነ መስተዳድሮች ሚኒስትሮች የከተማ ከንቲባዎችና ከፍተኛ የመንግስት አመራሮች በከተማዋ በሴፍቲኔት ፕሮግራም የተሰሩትን የልማት ስራዎች ጎብኝተዋል። አንዳንድ የከተማዋ ነዋሪዎች ከፍተኛ የመንግስት አመራሮች ሊመጡ ነው ሲባል የሚደረግ የከተማዋ ጽዳት መቆም ይገባዋል፣ ከተማዋን ለሚኖሩባት ህዝቦች ተስማሚ ማድረግ ይገባል ሲሉ ለአሜሪካ ድምጽ ሬዲዮ ቅሬታቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።